የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራል ምርመራ ቢሮ በምህጻር ኤፍቢአይ ዳይሬክተሩን ጄምስ ኮሜን ለማባረር የወሰኑት በራሳቸው ቃላት መሥሪያ ቤቱን በተሳካ ሁኔታ ለመምራት ባለመቻላቸው እንደሆነ ተናግረዋል። ትራምፕ ይህንን የዋሽንግተንን የፖለቲካ መንደር ሁሉ ያስደነገጠ የትናንት ምሽት ድንገተኛ እርምጃቸውን ለኮሜ በደብዳቤ ያሳወቋቸው መሆናቸውን ገልጸዋል። የሪቻርድ ግሪን ዘገባለ ሰሎሞን ክፍሌ ያቀርበዋል። ትራምፕ ለውሳኔያቸው መሠረት የሆኗቸው ጠቅላይ አቃቤ ሕጉ ጄፍ ሴሽንስ እና ምክትላቸው ሮድ ራዞንስቲን በቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን የኢሜይል አጠቃቀም የተያዘውን ምርመራ በሚገባ መምራት ባለመቻላቸው ከሥልጣናቸው እንዲባረሩ በተናጠል ያቀረቡላቸው ደብዳቤዎች መሆናቸውን አስረድተዋል። በሴነተር ቻክ ሹመር የሚመሩት የዲሞክራቲክ ፓርቲው ሕግ አርቃቂዎች ግን ጄምስ ኮሚ የተባረሩት ቢሮው በሩሲያና በትራምፕ አስመራጭ ዘመቻ አስተባባሪዎች መካከል ግንኙነት ስለመኖሩ የያዘውን ጥረት ለማስተጓጎል ሲባል ነው ሲሉ በምሬት መልሰዋል። ሴናተር ቻክ ሹመር ምክር ቤቱ የትራምፕን የምረጡኝ ዘመቻ የረዳ የሩሲያ ጣልቃ ገብነት መኖሩን እየመረመረ እንደሆነ እናውቃለን። የህግ መወሰኛው ምክር ቤትም ምርመራ እያካሄደ መሆኑን እንገነዘባለን። የፌዴራሉ ምርመራ ቢሮ ኤፍቢአይም በትራምፕ ዘመቻ አስተባባሪዎችና በሩሲያ መካከል የሚስጥር ግንኙነት ካለ ምርመራ መያዙን እንረዳለን። እነዚህ ሁሉ ከባድ የሕግ ጥሰቶች ናቸው እና እነዚህ ሁሉ ምርመራዎች ወደ ፕሬዝደንቱ እየተቃረቡ በመሆናቸው ይሆን ኮሜ የተባረሩት? ሴናተር ሹመር አክለው የፍትህ ሚኒስቴር በሩሲያና ትራምፕ ዘመቻ አስተባባሪዎች መካከል አለ የሚባለውን ግንኙነት ለመመርመር የተጀመሩ ሂደቶችን ለማስቀጠል ልዩ ሕግ አስከባሪ እንዲሰይም ጥሪ አቅርበዋል። ኮሚ ከሥልጣን የመባረራቸውን ዜና ከቴሌቪዥን የሰሙት ሎስ አንጀለስ ካሊፎርንያ ውስጥ ለኤፍቢአይ ሠራተኞች ቡድን ንግግር እያደረጉ ባሉበት ወቅት ነው። ከጥቂት ሰዓታት በኋላ በሞተር ቢስክሌተኞች ታጅበው ወደ አቅራቢያው አውሮፕላን ማረፊያ ከተሸኙ በኋላ ወደ ዋሽንግተን ተመልሰዋል። አንዳንድ ዲሞክራት የምክር ቤት አባላት ይህን የትራምፕ እርምጃ ኒክሶንየን ብለውታል። በ1970ዎቹ ዓመታት በተፈጠረው የዎተርጌት ቅሌት ፕሬዝደንት ሪቻርድ ኒክሰን ይመረምሯቸው የነበሩ ባለሥልጣናትን ከሥራ ካባረሩበት ውሳኔ ጋር በማመሳሰል